ትኩረት በአፍሪቃ። ቡሩንዲ ከምስራቅ አፍሪቃ ማኅበረሰብ አባልነቷ ልትወጣ እንደምትችል አንዳንድ የምስራቅ አፍሪቃ መገናኛ አውታሮች በመዘገብ ላይ ናቸው። በእንግሊዝኛ ኢስት አፍሪካን የምስራቅ አፍሪቃው የተሰኘው አንድ የኬንያ መጽሔት የማህበረሰቡን ዋና ጸሐፊ በምንጭነት ጠቅሶ ስለ ጉዳዩ ዘግቧል። ሌሎች መገናኛ አውታሮች ምንጫቸውን አልጠቀሱም። ቡሩንዲ ከማህበረሰቡ አባልነት ልትወጣ ያስችላታል ሲሉ መገናኛ አውታሮቹ የዘገቡት የጀርመን የልማት ትብብር በምስራቅ አፍሪቃ ማህበረሰብ ላይ ግፊት በማድረጉ እንደሆነ ገልጧል። ግፊቱም ቡሩንዲ በምስራቅ አፍሪቃ ማህበረሰብ አባልነቷ የምትቀጥል ከሆነ የጀርመን ልማት ትብብር ከምስራቅ አፍሪቃ ማህበረሰብ ጋር አብሮ መስራቱን ሊያቋርጥ እንደሚችል መዛቱ ነው ብሏል። የምስራቅ አፍሪቃ ማህበረሰብ አባላት ቡሩንዲ፣ ሩዋንዳ፣ ታንዛኒያ፣ ኡጋንዳ እና ኬንያ ናቸው። በምስራቅ አፍሪቃ ማህበረሰብ የቡሩንዲ ተወካይ ሊዮንቲኔ ኒዮንዜማ ሀገራቸው ከማህበረሰቡ አባልነት ልትወጣ ነው መባሉን ሲሰሙ እጅግ ነው የተደነቁት። ቡሩንዲ ውስጥ ይካሄዱ የነበሩ ስብሰባዎች በአጠቃላይ ለእኛ ሳይነገረን ወደ ሌሎች ሀገራት ተዘዋውረዋል ያሉት ተወካይዋ ሀገራቸው ከማህበረሰቡ አባልነት ወጥታለች መባሉን መስማታቸውን ተናግሯል። ሀገራቸው ከማህበረሰቡ እንድትወጣ ያደረጉት የምስራቅ አፍሪቃ ማህበረሰብ ዋና ጸሐፊ ሩዋንዳዊው ሪቻርድ ሴዚቤራን ናቸው በማለት ጸሐፊውን ወቅሷል። የጀርመን የልማት ትብብር ውሳኔን በተመለከተ ሊያሳውቁን ይገባ ነበር ብሏል። ኬንያ ናይሮቢ ውስጥ የአፍሪቃ ጸጥታ ጥናት ተቋም ተንታኝ የሆኑት ዮላንዴ ቦካ የጀርመን የልማት ትብብር ከቡሩንዲ ጋር መተባበሩን ማቋረጡ የጭምጭምታው ምንጭ መሆኑን ጠቁሟል። በታላላቅ ሐይቆች አካባቢ ያሉ ነገሮችን በምንመለከትበት ጊዜ ሁሉ በርካታ ጭምጭምታዎችና አሳሳች መረጃዎች አይጠፉም። እናም የእነዚህን ነገሮች እውነተኛነት ለማጣራትና በቦታው ያለውን ነገር ለመተንተን እጅግ አስቸጋሪ በመሆኑ ሲበዛ አደገኛ ነገር ነው። ለቡሩንዲ ከአባልነት መውጣት የምስራቅ አፍሪቃ ማህበረሰብ አባላት በሆኑት በሩዋንዳና ቡሩንዲ መካከል እያየለ የመጣው ዲፕሎማሲያዊ ውጥረትን እንደ ሰበብ የሚጠቅሱም አሉ። ቡሩንዲ ለሩዋንዳ ሁቱ አማጺያን መጠለያ ሰጥታለች ስትል ጎረቤት ሩዋንዳ ትከሳለች። ቡሩንዲ በበኩሏ ከወራት በፊት በሀገሯ ለተቃጣው መፈንቅለ መንግስት ሩዋንዳን ትወነጅላለች። ቡሩንዲን ከማህበረሰቡ አባልነት እንዳስወጡ የተነገረላቸው የምስራቅ አፍሪካ ማህበረሰብ ዋና ጸሐፊ ሩዋንዳዊ ናቸው። ይህ ዜና ለእውነተኛነቱ ማረጋገጫ ባይኖርም በርካታ ሰዎች አምነው ተቀብለውታል። በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ውጥረቱን የሚያነረው በመሆኑ እጅግ ሲበዛ አሳሳቢ ነው። የምስራቅ አፍሪቃ ማህበረሰብ የወቅቱ ሊቀመንበር የታንዛኒያው ፕሬዚዳንት ጃካያ ኪኮቴ የቡሩንዲን ከማህበሩ መውጣት በተመለከተ በይፋ የተናገሩት ነገር የለም። ማህበረሰቡ የጋራ ቀረጥ ህብረት ሲኖረው አባል ሀገራቱ የሰው ኃይል፣ የቁሳቁሶች፣ የመንቀሳቀሻ ገንዘብና የአገልግሎቶች ልውውጥ ያደርጋሉ። እንደ ጎርጎሪዮስ አቆጣጠር እስከ 2025 ዓ ም ድረስም አባል ሀገራቱ የጋራ ገንዘብ ተግባራዊ የማድረግ እቅድ እንዳላቸው ይነገራል። የምስራቅ አፍሪቃ ማህበረሰብ በፖለቲካው ረገድ የተልመሸመሸ እንደሆነ ይነገርለታል። አድማጮች፣ የዛሬው ትኩረት በአፍሪቃ ጥንቅራችን እዚህ ላይ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።